ፕሮፌሰር አበበ ዘገየ በቅርቡ ኢምፖስብል ሪተርን በሚል መጠሪያ በቀይ ባህር አሳታሚ ድርጅት አማካኝነት አንድ መጽሐፍ ለተደራሲያን አቅርበዋል። ትረካው ኢትዮጵያውያን ቤተ እስራኤሎችን የሚመለከት ነው። ስያሜውን ኢምፖስብል ሪተርን ለማለት የወደዱት ለምንድን ነው? ራሳቸውም የቤተ እስራኤል ሰዎች የእኛም የኢትዮጵያ ኖቹ በጠቅላላው የሚሄዱ አያልማሰላቸው ነበር። አውስትራሊያ እንኳን ቢሄዱ እስራኤል ብለው የሚሄዱ ሰዎች ናቸው ማለትም ወደ እስራኤል እንሄዳለን፣ እስራኤል ነው ሀገራችን፣ ሆምላንዳችን እሱ ነው ብሎ ያምናሉ። ግን አዲሷ በአስራ ዘጠኝ አርባ ስምንት በአውሮፓያኖች የተቋቋመችው እስራኤል መኖሯንም አያውቁም። እነሱ የሚያውቀው ቢብሊካል እስራኤል ነው የሚያውቁት። ብዙዎቹ የሚኖሩት ጎንደር፣ ትግራይ፣ ወሎ፣ ሸዋና ጎጃም ላይ አሉ። በብዛት የሄዱት እንደኛው የሄዱበት ምክንያት የኢትዮጵያ እኮ አሁን መለዋወጡ ነው። ጦርነቱ ሲቪል ዎሩ አብሶ ጎንደር ላይ የነበረው በሱ ምክንያት ወደ ሱዳን ሄዱ። መጠቅላላው ከኢንተርናሽናል ጁሪ ጋር ምንም ግንኙነት የላቸውም ነበር እና አይሶሌትድ ናቸው። በሱ ምክንያት ምንም ጊዜ ስለላቸው በቃ እኛ እናምናለን፣ ኦሪትን ይከተላሉ እና በዚህ ነበር እንትን ያሉት። ተለወጠ። ኢትዮጵያ ጉዳይ ሁለት አይነት አስተሳሰብ አለኝ። አንደኛው የእኛ ኢትዮጵያ ቤተ እዝራኤሎቹ የራሳቸው አስተሳሰብ፣ ሁለተኛ ደግሞ የውጭ ያለው ይሄ ስፔሻሊ ዩሮፒያን ይሄ አሽከናዚ የሚባሉ ጁሶቹ የእነሱ አስተሳሰብ። ፖስብል ያልኩት ያልታሰበ ነው ያልታለመ ነው። የዓለም ጉዳይ ሲለወጥ ወደዛ ተለወጠ። ኢትዮጵያነት የሚያደርጋቸው ጉዳዮችም ስላሉ እነሱ ስንመለከታቸው አንዳችንን ያሰብነው አልነበረም። የኢትዮጵያ ታሪክ ብዙ ጊዜ እንደዚህ ነው፣ ያልታሰበ ለውጥ ይኖራል። ያኔ ሲኖር ብዙ ነገሮች ተሰብስበው ብዙ ነገሮች ያሉት የሂስቶሪካል ኮንዲሽኖቹ ወደዚህ ለወጡት እና ኢምፖስብል ያደርገው ይሄ ነው ለማለት ነው። ቤተ እስራኤሎች ኢትዮጵያ ውስጥ ከረጅም ዘመናት በፊት እዛ ኢትዮጵያ ውስጥ ቆይተው ወደ ቃል ኪዳኒቱ ምድር ተመልሰው ሄደዋል። ስራችን መሰረታችን እዛ ነው በሚል ከመጀመሪያ ውስጥ ምንጫቸው ወደ ኢትዮጵያ የመጡበት ምክንያት ታሪኩ ምንድን ነው? በእርግጥ እነኛ ሰዎች ከእስራኤል ነዌይ ወደ ኢትዮጵያ የመጡት ማንነታቸው እንዴት ነው የሚገለጠው? እሱ ብዙ ጥያቄ አለው። ብዙ ኮንትሮቨርሲ አለው። አንደኛው በሙሉ ይሄ ኖርዘርን ኢትዮጵያ የሚባለው ክርስቲያኒቲ ከመምጣቱ በፊት ብዙ ሰው ብዙ የኖርዘርን ሰው ቤተ እዝራኤል ተከታይ ነው ሊባል ይቻላል። ሂስቶሪካል ኤቨደንስ የለንም፣ የተጻፈ ነገር ኤቨደንስ የለንም። ነገር ግን እንደሱ የሚባል አይነት አስተሳሰብ አለ። አንዳንዱ ደግሞ የሚለው ፈልሰው ነው የመጡት፣ ቴምፕሉ ሲፈርስ አንዱ ትራይብ ፈርሶ መጣ ወደ ኢትዮጵያ ይባላል እና ብዙ አይነት ኢንተርፕሬቴሽን አሉ እንግዲህ የማንን ኢንተርፕሬቴሽን ነው የምንወስደው የሚባለው እንግዲህ፣ አሁን ለምሳሌ ስቴቭልን ካፕልን የሚለው በፎርት ሴንቸሪ ላይ ነው መጀመሪያ ጊዜ ኢትዮጵያ ዛ ያሎቹ እውነተኛ ዶክመንት የምናገኘው ሪትን ዶክመንት ብሎ አርጊ ያደርጋል። ስለዚህ በዛ ጊዜ ከሆነ ኮንቨርት ናቸው እንጂ እውነተኛ አይደለም ይላል እሱም አንድ አይነት ኢንተርፕሬቴሽን እንጂ ስኖት ኔሴሳርሊ ዋና የሆነ ኢንተርፕሬቴሽን አይደለም። እና ብዙ አይነት አለው። እና የኔ አርጊው የማረገው ከነሱ የመጣው ልክ እንደ ማንኛውም ኢትዮጵያዊ ታሪክ አንዳንዱ በሌጀንድ አንዳንዱ በሚስ አንዳንዱ በኦራል ሂስትሪ የመጣውን ሶሰርስ ኔክስት መቀበል አለብን። ምክንያቱም ሂስቶሪካል ኤቪደንስ የሚለዋወጥ ነው። አዳዲስ ፋንዲንግ ይኖራል። ገና ለገና የለም ተብሎ ዲናይ ማድረጉ ትክክል አይደለም። በሌላው ስንመለከው ደግሞ የመጀመሪያው ኢንተርፕሬቴሽን አሁን የኢትዮጵያ ኦርቶዶክስ ቸርችና የተዋህዶን ቸርችና የእነሱን ስንመለከት በጣም እንከራረባለን። እንዳውም በደንብ ስናጠናው ብዙ ጊዜ ፕሮብሌም ሲኖር በኢትዮጵያ ቸርች የኢትዮጵያ ቄሶች ሲታሉ በኢንተርፕሬቴሽን ወደ ይሁዳው ጋር ሄደው ተጠብቆ ይኖራሉ። ዚያዘር ወያራውን እና በጣም ስምቦቲክ የሆነ ሪሌሽንሽፕ ነበር። የእኔ መጽሐፍ የሚሞክረው ይህንን በጠቅላላው መመልከት አለብን። በደንብ መመልከትና አንዱን አይነት ኢንተርፕሬቴሽን አንውሰድ። ገና ለገና ፎርት ሴንቸሪ ላይ የተገኘ ወረቀት ብቻ ስላለ ኦራል ሂስትሪ አንቀበልም ሚስ አንመልቀል ማለት ሁሉም ሂስትሪ እንደሱ ነው። ማንኛውም ሂስትሪ ኤቪደንስ የለውም ኢንተርምስ ኦፍ ሪትን ማቴሪያል። እንዳውም የአፍሪካ በጠቅላላው እኛ እንዳውም ኤክሰፕሽን ነው እንጂ ሪትን ሂስትሪ የሚባል ነገር የለም። ግን ዳዳዝሜን ዊ ዶን አፍ ሂስትሪ የለንም ሂስትሪ ለማለት አይደለም። ስለዚህ የእኔ መጽሐፍ የሚሞክረው የምሞክረው እዛ ላይ እነዚህ እነዚህ እነዚህ አሉ እንደዚህ ያሉ ኢንተርፕሬቴሽን አሉ አንደኛውም ኮንቪዚንግ አይደለም እና ሁሉንም አጠቃለን አንድ አይነት እነዚህ ሰዎች በዚህ ሁሉ ጭቆና፣ በዚህ ሁሉ ጊዜ እንዴት ነው ሃይማኖታቸውን ስለዚህ ድረስ እንዴት አቆዩ፣ እንዴት ወደ እስራኤል ሄዱ የሚለውን መጠየቅ ነው ያለበት። ለበርካታ መቶ ዓመታት ኢትዮጵያ ውስጥ ሲኖሩ በእርግጥ እንደ ጠቀሱት አመጣጣቸውን ይህ ነው ተብሎ በአሁኑ በዘመነኛ መመዘኛ ማረጋገጥ ባይችልም ሰዎቹ የሚጨበጡ የሚዳሰሱ ናቸው፣ ሕይወት ያላቸው ይህንን ሁሉ ዘመናት ኢትዮጵያ ውስጥ ሲኖሩ በመጀመሪያ ጊዜ በደርግ አሁን ደግሞ በኢህአዴግ ዘመን ወደ እስራኤል ከመጓጓዛቸው በፊት በመቶዎች ለሚቆጠሩ ዓመታት ሃይማኖታቸውን ጠብቀው ባህላቸውን ይዘው እንዴት ሊቆዩ ቻሉ? በወቅቱስ ስ ገጥሟቸው የነበሩት ከኢትዮጵያ ኦርቶዶክስ ቤተ ክርስቲያንም ሆነ ከሌሎች ዘንድ ምን አይነት ችግሮች ነበሩ? እዛ ላይ አንዱም ስለ ዲስክሪሚኔሽን አንስተዋል። ምን አይነት የአግላይነት ፖሊሲ ደረጃስ ነበረ ቤተ ክርስቲያን ደረጃ ወይም ደግሞ በተለምዶ እነሱን የማግለሉና ዝቅ አድርጎ የማየቱ ሁኔታ ምን ይመስል ነበር? ያንንስ እንዴት ተቋቋሙት? እሱ በጣም ኢምፖርታንት ነው። ምን ይሆናል ኢትዮጵያ ውስጥ እንደምታውቀው ኢትዮጵያ ስንል አሁን እንግዲህ ኖርዘርን ኢትዮጵያ ነው። ዋናው የሶሳይቲ ስትራክቸሩ እንግዲህ ገበሬውና ቄሱ ነው። ገበሬው፣ ቄሱ እና ዋናው ደግሞ የሚያርሰው ፈቃድ ያስፈልገዋል። ክርስቲያን መሆን አለብህ። ተቀምጠዋል። እነሱ ብቻ ሳይሆኑ ቅማቶች አሉ፣ አዘር ግሩፕስ አሉ። የእጅ ስራ የሚሰሩ ሙዚቀኞቹ ምኖቹ ከግብርና ወጥተው ቀጥቃጮች የሚሆኑት የሚሆኑት እነሱ ናቸው። ስለተቀሙ ማረስ ስለማይችሉ በጦርነት ወይም በአንድ ምክንያት ስላጡ ወደ ሌላ ሙያ ሄደዋል። አሁን በኢትዮጵያ ላይ የሚያስፈልገው ወታደር መሆን፣ ማረስ፣ ነቄት መሆን ነው። የዛ ስትራክቸር ውስጥ ነው ሰው የሚኖሩ የነበረው። ነገር ግን ያ ሶሳይቲ በዛ ጊዜ የነበረው ቀጥቃጭ ያስፈልገዋል። ግብርናው ግን አይሶሌትዶ ነው የሚኖረው። ከዋናው ቪሌጅ ውስጥ አይኖርም። ተለይተው ነው የሚኖሩት። አይጋቡም በአንደኛው በኩል አገለዋቸዋል። በሌላ በኩል ደግሞ እነሱ ከሌሉ ገበሬው ማረስ አይችልም። ወታደሩ የሚቀጥቅጥለት የለም። ሌላ ጊዜ ከውጭ መምጣት ይጀምራል። ግን ዋናው ሰሪው ቀጥቃጩ ነው ወይንም እንደዚህ ያሉ የሚሰሩት ሰዎች ናቸው፣ ቤተእስራኤሎቹ ሳይሆኑ በማንኛውም በእጅ ላይ የሚሰራ እሳት ላይ የሚሰራ ቡዳ እንላቸዋለን። ብዙ ስም እንሰጣቸዋለን እና በጣም ተገለው የሚኖሩ ነበሩ። ይሄንን ተጫጭ ነው። እስከ ዛሬ የራሳቸውን ቋንቋ ይዘው ብዙ ጊዜ ቆዩ። ግን አንድ ኢምፖርታንት ዘንት ይኖራል። ወደ አፄ ምኒልክ ጊዜ የለንደን ክርስቲያን ሚሽነሪ ሶሳይቲ ይመጣል ኢትዮጵያ የሚታወቀው ፖርቹጊዞቹ ኢትዮጵያን ወደ ካቶሊክ እንዳሁም ፖርቹጊዞቹን ስንመለከታቸው ኦርቶዶክስ፣ እናንተ እኮ ኢትዮጵያ እውነተኛ ክርስቲያን አይደላችሁ፣ እናንተ በጣም ሁን የይሁዳ ተከታዮች ናቸው እንጂ ክርስቲያንና ካቶሊክ ሆኖ ብለው ነበር ኮንቨርት የሞከር ያ ሂስትሪ አለ። እና ለንደን ሶሳይቲ ሲመጣ ምን ይላሉ አጼ ምኒልክ፣ ወደ ኖርዝ መሄድ ትችላላችሁ፣ ግን ክርስቲያኑን ኮንቨርት ማድረግ አትችሉም። ይሁዳዎቹ እና ሌሎቹ ከቦርት ያሉ በዚህ ጊዜ ነው የመጀመሪያ ጊዜ የዩሮፒያን ስፔሻሊ ፈረንሳይ ያሉት ይሁዳዎች ሲሰሙ ኢንትረስት መጀመሩ እና ያኔ ነው ሰው የላኩት መጀመሪያ ጊዜ የኢትዮጵያ ይሁዳዎችና የውጭ ጉኝት የተመጣ በዛ ጊዜ ነው የታወቀ ሰው የመጣ ከፈረንሳይ የረዳቸው ጀመር እና የመጀመሪያ ጊዜ አሽከናዚ የሚባለውን ትምህርት ማስተማር ጀመሩ። እና ያኔ ነው ጥሎ የጀመረው እና መለወጥ የሚጀመረው እና በጣም ዲፍረንት ፎርስስ ነበሩ። በአንድ በኩል አደላችሁም እና አራሽ መሆን አትችሉም፣ ወታደር መሆን አትችሉም። ነገር ግን የምትሰሩት ስራ ኢምፖርታንት ነው እና ባይቀራረቡም ባይነካኩም እርስ በርሳቸው ይፈላለጋሉ የኢትዮጵያ ክርስቲያኖችና ና እነዚህ ባልጅኞቹ። አንደኛው እንግዲህ ቀማቶቹም ሌሎችም አሉ። ግን በነዚህ ኬስ ይሁዳዎቹ ይሰራሉ። ይሄንን ተሸክመው ኖረዋል። ብዙ ሰው ለም ይላል አንድ ነን ምናምን ይላል፣ ቤተ ክህነት ውስጥም ያሉት በጀነራል። ግን እሱ እውነት አይደለም። እውነተኛው ተገልለው ነው የኖሩት። እና የመጀመሪያ ጊዜ የዩሮፒያን ኢዱኬሽን መጀመር የጀመሩት አስመራ ነው የመጀመሪያው የይሁዳ የጁዊሽ ስኩል የተከፈተው። ብዙዎቹ ተምረዋል። አሁን የፕሮፌሰር ባህሩ መጽሐፍ ስትመለከት ኢትዮጵያ ኢንተሌክቹዋልስ ብሎ ብዙዎቹ የተማሩ ሰው የሚባሉት ጎንደሬዎች ናቸው። ብዙዎቹ ጎንደሬዎች ደግሞ ፈላሻዎች ናቸው ምክንያቱም ከኢሮፒያን ጋር ግንኙነት ነበራቸው። ግን እሱ እንኳን በአጼ ኃይለ ሥላሴ ጊዜ ቢገቡም ቢማሩም ደብቀው ነው የሚኖሩት። በቤታቸው ነበር እምነታቸው እንጂ ብዙ ሰዎች በየመስሪያ ቤት ሲኖሩ እንደ ይሁዳ አይታዩም ነበር። ያ ሂስትሪ ከድሮ ጀምሮ ያለ ነው ለማለት ነው። በጣም ችለውት ግን፣ አሁን ትልቁ ችግር ሲመጣ፣ ጦርነቱ ሲመጣ፣ በደርግ ጊዜ የነበረው ጦርነት ሳሜን ሲመጣ፣ ኤክሰደስ መጣ። ኤክሰደስ ሱዳን እና የቢብሊካሉን ልክ እንደ መውሰት ያህል ያለ ናሬቲቭ፣ የውጭው ሰው ስፔሻል፣ የውጭው ስል የአሜሪካ ጁሪና የእስራኤሎቹ መጽሐፍ ማካተት አቻሉ ለኢትዮጵያኖች ተብሎ ነው ወይ? ስለ ራሳቸው እሷን አዝርቆሽን ነው። ግን እንደዚህ ነው ሂስትሪው የተከታተለው። እንዳነሱት በእርግጥ እነሱም ራሳቸው ወደ ሀገረ እስራኤል ለመመለስ ባያስቡትም ለእርሶ መጽሐፍ ርዕስ መጠሪያም ቢሆን ሁን ያለው እውነታ እዛ ሄደው ሰፍረዋል። ወደዛ ሄዱት በሁለት ስርዓት ጊዜያት ውስጥ ነው። አንደኛው በዘመነ ደርግ አሁን በዘመናዊ ኢህአዴግ ነው። የሁለቱ ወቅቶች ጉዞአቸውን በተመለከተ ምን ለየት ያለ ግኝት አግኝተዋል? በጥናት ስራ ውስጥ አንደኛው የሄዱበት ምክንያት ትልቁ ፕሬሸር የነበረው የአሜሪካ መንግስት ነበር። እስፔሻሊ የቡሽ ሲኒየር አድሚኒስትሬሽን ነው ከሱዳን ኦፕሬሽን ሞሰስ ብሎ የወሰዳቸው እስራኤሎቹ ግዴላቸውም ነበር። ከመጡ ይምጡ ካይመጡ ብለው ነው የተዋቸው። ግን የውጭ ጁለሪ ማለቅ የለባቸው ብሎ አመጣቸው። አንድ እሱ ነው። ሁለተኛ ግን ውስጥ ያለው ይሄ የእስራኤል ሪሊጂየስ ኤስታብሊሽመንት አምንም ኢትዮጵያኖች ይሁዳና ብለው አምንም። ግን ቀደም እንዳልኩት የመጀመሪያዎቹ ከፈረንሳይ የሄደው ሰው እየሆነና ሌሎችም ወደ ክርስቲያንም እንዲለወጡ አይፈልጉም። እና የፈለጉት እነሱ ወደ አሽከናዚ ታይፕ ኦፍ ይሁዳ እንዲለወጡ ነው። እንግዲህ የሀገሪቱ ጉዳይ ነው ። አንደኛው የመጀመሪያው ጊዜ የፋምኑ የጦርነቱ ጊዜ ነው፣ እንደ ኤቲስ ነበር። መጨረሻው ደግሞ ደርግ ሊወድቅ የመጣው ከኢትዮጵያ በቦሌ በኤርሊፍት ያደረጓቸው ናቸው። እና በሱ በሁለቱ ምክንያት ነው እስካሁን ጊዜ የኢትዮጵያ መንግስት፣ በአፄ ኃይለ ስላሴም፣ በደርግም፣ በኢህአደግም የነበረው ኦፊሻል ላይን የለው ኢቬንቱ ነው ዲሳይድ የሚያደርገው አንዱ ትልቁ ዊክነሱ እሱ ነው። አሁንም ትልቁ ዊክነሱ የእኛ መንግስት የእኛ ስልክ ሶስቱ መንግስቶች ኦፊሻል ላይን የላቸውም። እንዴት ነው የምናያቸው እነዚህን? ሰዎች ኢትዮጵያውያን ናቸው አይደሉም? እኔ ኢትዮጵያኖች ናቸው ነው የምለው። ያ መጽሐፉም ይሄን አድርጊው ነው ያደረገው። ግን አሁን የኢህአዴግም እና አዲስ ፖዚሽን መውሰድ አለብን እነሱ ሪኮግናይዝ የሚያደርግ ሌላው ጥያቄ ደግሞ ኢትዮጵያዊ ካልሆኑ ራሱ ኖሽን ኦፍ ኢትዮጵያን ጁስ ሊጠፋ ነው እና አሁን ያለ ነው እዛ ደረጃ ለፖስብል የሚያልኩት አንደኛው ምክንያት አሁን እንደገና ዊ ሀቭ ቱ ሪተርን ባክ የሚላል ኢትዮጵያውያን ናቸው ብሎ ሲያምኑ እና በእርግጥም በመጽሐፍ ውስጥ ያንን ሲጠቅሱ የኢትዮጵያዊነታቸው መለያ ና ቤተ እስራኤልነታቸው ሁለቱ አይጋጩሞ የነሱ ማንነትና የእርሶ የክርክር ምንጭ? ፍጹም አይጋጭም ምክንያቱም አሁን ለምሳሌ ከነሱ የበላይ የሆነ ሰው ብዙ ወጥቷል አውስትራሊያ ገብተዋል አሜሪካን ገብተዋል አሁን አሜሪካን ያለው ሰው ከእነሱ ይበጣል አሁን ወደ መቶ ሀምሳ ሺህ የሚሆኑ ነው እስራኤል ውስጥ ያሉት ከሱ የሚበልጥ ሰው አለ እና ሰርከምስታንሱ ነው ወደዛ የወሰዳቸው ኢትዮጵያዊና ይሁዳ መሆን ይቻላል አንቲ ዛሴ አርጊውመንት ኢትዮጵያና እስላም መሆን ይቻላል። ኢትዮጵያ የሆነ ፕሮቴስታንት ወይም ኦርቶዶክስ መሆን ይቻላል። ኢትዮጵያን የሚያደርጋት ናሽናሊቱ ከሪሊጅን ጋር የተያያዘ አይደለም፣ እስፔሻሊ በሞደርን ታይም። ማንኛውንም እንደውም አንደኛው ትልቁ አቴምት የነበረው የደርግ ቅድም የተነጋገርጉት የአጼ ኃይለስላሴ መንግስት ሲወጥቅ፣ ሪቮልሽን ሲመጣ አንደኛው ሪዞልቭ ያደረገው ይሆናል የተባለው ነገር መሬት ማግኘት ችሉ ነበር። ግን ኢንስቴድ ኦፍ መሬት ማግኘት ሲቪል ዎር ተነሳ። ያኔ ነው የወጡት እና ኮንትራዲክሽን የለውም። ኢትዮጵያዊ ማለት አንዱ ራሱ ሰው ራሴ እኔ ኢትዮጵያ ነኝ ሲል በሪሊጅን የተያዘ አይደለም። ሪሊጅን አለው ኢትዮጵያ የምትባለው አሁን ለምሳሌ እኔ ያደጉት በእናቴ በአባቴ በይሁዳ ሳይሆን በኢትዮጵያ ኦርቶዶክስ ነው ያደጉት። እሱ ግን ከአባቶቼ ወይም ራሴ ኢንዲቪጁዋል ቾይስ ማድረገው ነው እና ኢትዮጵያዊ ማለት ብዙ ሰው አሱም ያደርጋል ክርስቲያን ከሆንክ አቢሲኒያ ከሆንክ ኢትዮጵያዊ የሚል ነገር አለ። እሱ ትክክል አይደለም። አሁንም የምናየው ነገር ነው። ምንም ኮንትራዲክሽን የለውም። እና አሁን ትልቁ ቻሌንጅ ለእኛ ለኢትዮጵያኖቹ እነዚህን አሁን ለምሳሌ ጎንደር ድሮ ሲኬድ ታይቶ የማይታወቅ ነገር ነበር። ጎንደር ውስጥ ሞስክ አለ፣ የኢትዮጵያ ኦርቶዶክስ ቸርች አለ፣ ቀጥሎ ደግሞ ሲንጋጋ አለ። እዚህ እኛ አካባቢ ስል ይሄ ሚድልስት ምናምን እንደዚህ የለም። በጣም ቶለረንት የሆነ ወሎ ውስጥ የነበረው ቶለራንስ ተወዳዘር ነበረ። ሞደርን እንትን መጥቶ ነው የበጠበጠው እንጂ ሁለተኛ ደግሞ ወደ ውስጥም ይነገራል። አንዱ ቤተሰብ ውስጥ እንደ ሰውየ ፍላጎት ወይም እንደ ሴትዮዋ ፍላጎት ኮንቨርት ማድረግ ትችላለች፣ ወደ እስላም ወደ ወደ ክርስቲያን ሌሎቹም ምርጫ አለ እና ቮለንተሪ የሆነ ነገር ነው እና መጠንቀቅ አለብን። ኢትዮጵያዊ ማለት ከሪሊጅን አሁን የሚያስበው እንግዲህ ሁሉ ሰው የሚያስበው ኢትዮጵያ ግማሹ ክርስቲያን ነው ፕሮቴስታንት ነው እና ኦርቶዶክስ ነው ብለው አሁን ቁጥሩ እንደሱ ይነገራል። ግን እሱ አያያዙ ድጋፍ የለውም ቦ ሳንቲፊካሊን ሂስቶሪካሊን ሌላው እንደዚሁ በመጽሐፍ ውስጥ እንዳነሱት አንዱም ዘ ሎ ኦፍ ሪተርን በ1975 ኤፕሪል ላይ ቤተ እስራኤሎቹንም አካቷል። ከዛ ባሻገር በእርግጥ ወደ እስራኤል ከገቡ በኋላ በሁለቱም ስርዓቶች ጊዜ ውስጥ እስካሁንም ድረስ በየጊዜው የተለያዩ ዓለም አቀፍ ዜናዎች ላይ ሳይቀር እንደዚሁ ርዕስ እየሆኑ ይታያሉ። አንድም በዘር መድሎ እንደሚደርስባቸው በቀለማቸው ጉዳይ የሰጡትን ደም ልገሳ ሁሉ እስከ መጣል ድረስ ተደርሷል። በማህበራዊ ህይወታቸው አሁን አሁንም በጉስቁልና እንደሚኖሩ ይነገራል። የተወሰኑ ሰዎች በእርግጥ በመከላከያ ውስጥ እና ለተለያዩ ቦታዎች ላይ በፓርላማ ቢገኙ እንደዚሁ ከዛ ባሻገር አንዱ በጥብቅ የመከላከሪያ ጉዳይ አድርገው በተለይም ትኩረት የተሰጡበት ነገር አንደኛ ደረጃ ጀምሮ ያለው የትምህርት አሰጣጥ በተለይም ለቤተ እስራኤሎቹ የሚሰጠው ተገቢ እንዳልሆነና አግባብነት የሌለው መሆኑን አጥብቀው አንስተዋል። ይህ በእስራኤል ሀገር ውስጥ በተለይም በዲሞክራሲያዊ አሰራሯ የምትወደሰው አገር ይህንን የሰብአዊ መብቶች ጉድለት በነኚህ ወገኖች ላይ የምታደርሰው እና በሌላው ዓለም በዝምታ የሚታለፈው ከምን አኳያ ነው? የወደፊት ህይወታቸውስ በዚሁ ከቀጠለ ምን ሊከሰት ይችላል ይላሉ፣ ወይም ምን መደረግ አለበት? አሁን ትልቁ እኔ የኔ አርጊመንት ነው ኢምፖስብል የሚያርኩት አንዱ ምንድን ነው፣ አንደኛው አይዴንቲቲያቸውን ፌዝ የሚያደርገው የኢትዮጵያ ዩዳዎቹ ከኢትዮጵያ ያላቸው ግንኙነት ማጠናከር ነው። የኢትዮጵያ መንግስት ብቻ ሳይሆን ከኢትዮጵያ ህዝብ ጋር መጠናከር አለባቸው። አለዛ መጥፎ ቦታ ውስጥ ይኖራሉ። ይሄ ኢትዮጵያ የምትባለዋ ኢትዮጵያነት የምትባለዋ ከጠፋች ቢካም ቤዚካሊ ኢዝራኤሊስ ሰከንድ ክላስ ሲቲዝን ነው። እና ትሬንዱ ያ ነው። ወታደርም ሆኖ ኦፊሰር ሆነዋል። አሁን ለምሳሌ ወታደር ገብተዋል። ጥሩ የእስራኤል ፕሮፓጋንዳ ስንመለከተው ደስተዋል፣ እንደዚህ ሆነዋል ምናምን ይላሉ። ግን ኢቭን አርሚ ውስጥ አንዱ ትልቁ ችግር ኢትዮጵያኖች የማያደርጉት ኢትዮጵያኖች ስል እዚህም ኢትዮጵያ ውስጥ እዛ ራሳቸውን ብዙ የሚሰቅሉ ሰዎች አሉ። አርሚ ውስጥ ለምን ሲባል፣ ቢኮዝ ዘረኝነት ስለበዘባቸው። ዩዥዋሊ አርሚ ብዙ ጊዜ እኛ ሀገርም ሆነ የትኛውም ሀገር ኢንትግሬት የሚያደርግ ኢንስቲትዩሽን ነው እሱም ጋ እንኳን በደንብ አልቻሉም። እና አሁን ትልቁ ችግሩ ትምህርት ቤት ሲገባ ለምሳሌ የጠቀስኩት ወዘተ ከጻፍኩት መካከል ሲገቡ ብዙዎቹ ቤተሰቦች ብዙ ኢትዮጵያኖች ካሉ ብዙ ጥቁሮች ካሉ ልጆቻቸውን ያስወጣሉ። እና ሁለት ነገር የሚኖሩበት በጠቅላላው ኢትዮጵያ ሴግሪጌትድ እየሆነ ነው ያለው። እሱን ኦፊሻሊ ዲና አይደረግም ያለ ነገር ነው ፋክቱ እዛ አለ። ስለዚህ አሁን ወደፊቱ እንዴት ነው የሚደረገው? የሚባለው አንደኛ የኢኮኖሚክ ፋክተር ጥለ ነው እንትንም ብቻ ከተመለከትን አይደንቲቲውን ከተመለከትን ከኢትዮጵያ ጋር ያላቸው ግንኙነት ታጠነከሩ እንዴት ነው የሚያጠነከሩት? አሁን ብዙዎቹ ይመላለሳሉ። ስትሪያቸውን ሪከቨር ማድረግ ይሞክራሉ። የሚኖሩበትን አካባቢ ሚዚየም ምናምን የሚሞካከር ነው። አቡሰ ጎንደር ዩኒቨርሲቲ በጣም ግንኙነት አላቸው። እሱ ማጠናከራል። የኢትዮጵያን ኤጀንቲ ካገኙ እዛ ሀገር ፋይት ማድረግ ይችላሉ መታገል ይችላሉ። የራሳቸውን አጀንቲ ማድረግ ይችላል እና ዲሞክራሲ ብትሆን ይዝራኤል ዲሞክራሲነቷ ለአሽከናቢ እጁ እና ለሌሎቹ ዶምነት ለሚያደርጉ ነው እንጂ ለእኛ አልደረሰምም ለማለት ነው። እኛ እንዲዘርስን ከፈለግን ደግሞ ከኢትዮጵያ ያላቸውን ግንኙነት ከአጠቀል አሁን የዚህ ፕሬዚደንት ገቨርንመንት ማድረግ ያለበት ከእነሱ ጋር ያለውን ካልቸራል ግንኙነት አጀንቲና ኢትዮጵያ ናችሁ ብለን ካስፈለገ አሁን ዲዋል ሲቲዘንም ሆነ አሁንም ይሄ የሎ ካርድ የሚባሉ የሆነ አንከረጅ ካረግ ናቸውና ልጆቹ እዛ የሚያደርጉት ልጆች አማርኛ ትግርኛ፣ ሁለቱ ቋንቋ ነው ብዙ ጊዜ የነበረው የሚነገረው። እሱን ከቀጠሉ ፋይት ማድረግ ይችላሉ። አሁን አውስትራሊያም ሆነ አሜሪካም ሆነ ኢትዮጵያኖች ለኛው ከሚያደርጋቸው ኢትዮጵያ አይደንቲቲ ስላላቸው ነው፣ ዲስክሪሚኔሽን ለማለት ማለት እና እሱን ተደግመው አሜሪካን ያለው እና ሲቪል ራይት ስለነበረ አውስትራሊያ የነበረው የዚህ የአቦሪጂናል ኢሹ ምናምን ስለነበረ ተወሰርተን ክስቴን ትንሽ ለቀቃ ብሎላቸዋል። ሁለቱም ሀገር ትንሽ ፋይት የተደረገ ስለሆነ ሰርቫይቭ ማድረግ የቻለን ነው ውጭ የምንኖረው። እስራኤል ሀገር ግን ብዙ የሚቀጥለው ጄኔሬሽን ኮምፕሊትሊ ሊሊምነት እንዳይሆን ከኢትዮጵያ ጋር ያለውን ግንኙነት ማጠናከር የኢትዮጵያ ኦርቶዶክስ ቸርችም ይሄን ሪቫይዝ አድርገው ትክክል አልነበርንም ማለት ቢችሉ፣ አይ ቲንክ እሱ ሊረዳ ይችላል። ያን አይነት ስትሬንግት ካላቸው ሌላውን ጥያቄዎች ያለውን ፕሮብሌሞች ሶልቭ የሚደረጉ ናቸው እና አሁን ኢትዮጵያነት የሚለው ጥያቄ ነው ዋናው ኢምፖርታንቱ እና እሱ እንዴት ነው የምናጠነጠረው ነው ጥያቄው። ለን የሚታየኝ ያ ትዋንቲ ፈርስት ሴንቸሪ ገብተናል እና ሀያቱ ዚያችን መለወጥ አለብን። እና ትዋንቲ ፈርስት ሴንቸሪ ውስጥ እንዴት ነው ኢትዮጵያኖቹ ሰርቫይቭ የምናደርገው? ወይዘር እኔ በአንድ በኩል አውስትራሊያ ከሄዳችሁት ወይም አሜሪካን ወይም ካናዳ ከሄዳችሁ፣ ከእስራኤል የሄዳችሁ ምንም ልዩነት አላአይም ሁሉም እዛ አሁን ስተናገኛቸው ኢትዮጵያ ነሳቸው ያውቃሉ። ግን ይሄኛው ሂስትሪ ስላለ እሱን ሪኮግናይዝ አድርገን እንዴት ለውጠን ስፒሪቹዋሊ እንዲመለሱ ማድረግ ፊዚካሊም፣ ባይሆን ባይመለሱም ልጆቻቸው ኢትዮጵያ እንዳገራቸው ሀገራቸው እንዳይሁ ብዙ ሰዎች ይልካሉ ልጆቻቸውን ከአሜሪካን ማውቃቸው ጓደኞቼ ኢትዮጵያ ኢዴንቲቲ እንዲይዙ፣ እነዚህንም እንደዚህ ማድረግ አለብን ባይ ነኝ። አንዱ በመጽሐፍ ውስጥም አበክረው ያነሱት ጉዳይ ይሄው ነው፣ በሁለቱም እስራኤልና ኢትዮጵያዊነታቸውን ይዘው እንዲቀጥሉ። በእርግጥ ሌላው በህይወታቸው ውስጥ የሚገጥመው ስጣዊ ሁከት ወይም ነውጥ ይሆናል። ከኢትዮጵያዊነት ወደ እስራኤል ከእስራኤላዊነት እንደገና መለሰው ኢትዮጵያዊነትን ፍለጋ መመለስ ሄ በራሱን የቻለ ወደፊት ብዙ የማንነት ፍለጋ ላይ የሚመጣ ነው። እዛው ላይም የጋናዋን ሳንኮፋን እንዳነሱት አይነት ሳሌ ነው የሚሆነው። ከዚህ በአሻገር ስ ይህንን መጽሐፍ ፈልገው ማግኘት የሚሹ ወገኖች ካሉ በምን መልክ ሊያገኙት ይችላሉ? የሬድ ሲ ፕሬስ አፍሪካ ወልድ ፕሬስ ዌብሳይት ላይ በቀላሉ ማግኘት ይቻላል። ወደ ወደ አማርኛም እየተተረጎመ ነው። ወደፊትም ወደ ሂብሪት እንዲት የሚተረጎም ተስፋለኝ ተስፋ ግን አሁን የእንግሊዝኛውን ከሬድ ሲ ፕሬስ ዌብሳይት ላይ ማግኘት ይቻላል። ፕሮፌሰር አበበ ዘገየ የኢምፖስብል ሪተርን መጽሐፍ ደራሲ ስለ ቃለ ምልልሱ እናመሰግናለን። በጣም አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ፤ እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ኤዩ ስላሽ አምሃሪክን ይጎብኙ።